The Voice of America. ኬንያ ውስጥ በኮሮና ቫይረስ የሚያዙ ሰዎች ቁጥር እየጨመረ መምጣቱን የጤና ሚኒስቴሯ አስታውቋል። በዚህ ሳምንት ብቻ 54 ሰዎች በኮቪድ-19 ምክንያት መሞታቸውን ሚኒስቴሩ ጨምሮ ገልጿል። ገልሞ ዳዊት ከናይሮቢ ተከታዩን ዘገባ አስተላልፏል። ኬንያ ውስጥ ለኮሮና ቫይረስ የተጋለጠው ሰው ቁጥር በ20 ከመቶ ማሻቀቡን የጤና ሚኒስትሩ ትላንት አስታውቀዋል። ይህ የጤና ሚኒስትሩ ሙታይካጎ በሰጡት መግለጫ ከሰኞ እስከ ትላንት ሐሙስ በነበሩት አራት ቀናት ውስጥ የሞተ ሰው 54 መድረሱን ተናግረዋል። እስከ ትላንት ብቻ በዚህ ሳምንት 54 ሰዎችን በበሽታው ምክንያት አጥተናል። ዛሬም በበሽታው የተጠቁ 14 ሰዎች ህይወታቸው አልፈዋል። ይህም ያጠቃላይ የሞቱ ሰዎች ቁጥርን ወደ 964 ያደርሳል። አሁንም 1084 ሰዎች በተለያዩ የጤና ተቋማት ሕክምና እየተሰጣቸው ነው። ከነዚህም 35 ሰዎች በጽኑ ታሞ ያሉ ናቸው ብለዋል ሚኒስትሩ አሁን ወረርሽኙ በ2 ከመቶ እንዲጨምር ካደረጉት ምክንያቶች አንዱ ቀድሞ ተላልፈው የነበሩ ውሳኔዎች መላላታቸው መሆኑን የጤና ሚኒስትሩ ጠቁመው ወደፊት ውጭም እየተባባሰ እንዳይሄድ ዜጎች ተገቢውን ጥንቃቄ እንዲያደርጉ አሳስበዋል። ከዚህ በኋላ በኮቪድ-19 የሚታመሙ ሰዎች ቤት ሆኖ እንዲታከሙ እንደሚደረግና ዜጎች የጤና ዋስትናቸውን በቀላሉ እንዲያገኙ ለማስቻል መንግስት መስሪያ ቤቱን እንደገና እንደሚፈትሽ ከአጎ ያስታውቀዋል። እስካሁንም ከአንድ ሺህ በላይ የጤና ባለሙያዎች ለኮሮና ቫይረስ መጋለጣቸውንና አስራ ስድስቱ በኮቪድ-19 ምክንያት መሞታቸውን ገልጸዋል። በኬንያ ከሁለት ሳምንት በፊት ትምህርት ቤቶች ተከፍተው ተማሪዎች በከፊል የተመለሱ ሲሆን በዚህ ሳምንት ስንት የቫይረሱ መስፋፋትና የብሽታው መበርታት ቢኖርም ትምህርት ቤቶች የማስተማር ስራቸውን እንደሚቀጥሉ የአገሩ ትምህርት ሚኒስቴር አስታውቀዋል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ።